na ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የምተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ ም ዝግጅታችን ጀመረ ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ ም ዝግጅታችን ጀመረ። በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። አሁን እንሞላለን ነው። በሙሌቱ ላይ እንስማማ ነው ዘላቂ የውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን በአበይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ተምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማቀርብላችሁ ቆንጅ ይታየ ነኝ። በአዲስ አበባ የሕወሓት ጽሕፈት ቤት ኃላፊ አቶ ተወልደ ገብረ ጻድቅን ጨምሮ አምስት ተጠርጣሪዎች ዛሬም ከፍርድ ቤት ትዕዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትዕዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዟል። የመንግስት ምስጢር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት አጫሉ እንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረ ጻድቅ፣ በአዲስ አበባ የህዋት ጽህፈት ቤት ኃላፊ አቶ ተስፋ ለሚህ ደጎ፣ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር አቶ አጽባህ አለማየሁ፣ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ አቶ በሪሁን ጽጌ፣ በአዲስ አበባ የህዋት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትዕዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረ መህድን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ፣ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትእዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስነዋል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አመሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ክልል ምክር ቤት የክልሉ መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግስት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የሕዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ሕግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዲዮስ ዝርዝሩን ይዟል። የደቡብ ክልል ምክር ቤት ለ ለአስርኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያ የሆነውን አምስተኛ ዙር አምስተኛ ዓመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን፣ የምክር ቤቱ አፈ ጉባኤ ወይዘሮ ሕለን ደበበ ለጉባኤው ባሰሙት ቃል ባለፉት ሁለት ዓመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት እያደረጉ ነው ብሏል። የሚንቀሳቀሱ አካላት ስላሉ የግላችን ዙሮች በተለይም የምክር ቤት አባላት በየአካባቢያችን ነጥተን በመጠበቅ ማረፊያ እንዳያገኙ ማድረግ ለውጡን በጠንካራ መደላለ መግባት በሀገራችን ምስልና ማረጋገጥ ይጠበቅብናል። መንግስትም የህግ የበላይነትን በማስከበር የዜጎችን የደህንነት ዋስትና ማረጋገጥ በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል መደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በህገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተች ቆይተዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የ2012 ዓ.ም የመንግስት አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብሏል። የጥፋት ኃይሎች ያደረሱት የጸጥታ መታወክ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ ሶስት ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎችም አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም በኢትዮጵያ ባለፉት 24 ሰዓታት ለ9203 ሰዎች የኮቪድ-19 ምርመራ ተካሂዶ 552 ሰዎች ላይ ቫይረሱ መገኘቱን ማምሻውን ያገኘ ነው የጤና ሚኒስቴር ዕለታዊ የይዞታው መረጃ ጠቁሟል። የ15 ሰዎች ህይወት በበሽታው ሳቢያ ማለፉንም አመልክቷል። በሀገሪቱ በኮቪድ-19 በተያያዘ ለህልፈት የተዳረጉት ሰዎች ቁጥር በአጠቃላይ 380 ደርሷል። እስከ ዛሬ ድረስ ለ478017 ሰዎች የኮሮና ቫይረስ ምርመራ የተደረገ ሲሆን ቫይረሱ ከተገኘባቸው ከአጠቃላዩ 21452 ሰዎች ውስጥ 9415ቱ ያገገሙ መሆናቸውን የጤና ሚኒስቴሩ መረጃ ጨምሮ አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት በደረሰው ከባድ ፍንዳታ የተከሰተውን ውድመት አንዳንዶች የሊባኖሱ ቼርኖቢል ብለው እየገለጹት ነው። መላ ከተማይቱን ባናወጠው ፍንዳታ ከ130 በላይ ሰዎች ሕይወታቸውን አጥተዋል፣ ብዙ ሺዎች ቆስለዋል፣ 300 ሺህ ሰዎች ያለመጠጊያ አስቀርቷል። በርካታ ሆስፒታሎችም ውድመት ደርሶባቸዋል። የፈረንሳዩ ፕሬዚዳንት ኤማኑዌል ማክሮን በቤይሩት ጉብኝታቸው የፍንዳታውን አካባቢ ተመልክተዋል። ከቤይሩት በአንቻል ቮራ የተጠናቀረውን ዘገባ አዳነች ፍስሐዬ ታቀርባለች። የምስራቋ ፓሪስ የሚል ስያሜ አትረፋ የነበረችው ቤይሩት በደረሰው ፍንዳታ ክብደት በኒክሌር መሳሪያ ወደ ደረሰ አይነት ይጠጋል በተባለው ውድመት ምክንያት እንደገና ወደ ጦርነት አውድማ የተመለሰች እንዳስመሰላት ተገልጿል። ወጣት ወንዶችና ሴቶች የገቡበት ያልታወቀውን ሰዎች ፍለጋና በተሰባበሩ መስተዋቶች የተሞሉትን መንገዶች ማጽዳት እንደተያዙት ተገልጿል። በርካታ በፍርስራሾቹ ውስጥ የተቀበሩ ሰዎች እንዳሉ ይታመናል። እስካሁን ባለው ጊዜ ከ130 በላይ የሚሆኑ ሰዎች በፍንዳታው አደጋ ሕይወታቸው አልፏል። ከአምስት ሺህ በላይ ደግሞ ቆስለዋል። ተማሪ ዳሊያ ብዙ ችግሮች አሉብን። ኢኮኖሚ ወድቋል። የሊራ ዶላር ዋጋ ተንኮታክቷል። በዛ ላይ የኮሮና ቫይረስ ጉዳይ አለ። ይባስ ብሎ ደግሞ ይህ ፍንዳታ ገጠመን። የቆሰሉት ሰዎች ወደ ሆስፒታሎች ተወስደዋል። ነገር ግን ሐኪም ቤቶችን ቢሆኑ የፍንዳታው ገፈት ቀማሽ ሆነዋል። በከተማይቱ ትልቅ ከሚባሉት ሆስፒታሎች አንዱ የሆነው ቅዱስ ጆርጅ ዩኒቨርሲቲ ሆስፒታል በብዙ ሺዎች የሚቆጠሩ በሽተኞችን አስወጣ። በርካታ ነርሶች የሚገኙባቸው ብዙ ሰዎች ሞቱ። ሆስፒታሉ በአዲስ መልክ ስራውን ለመጀመር ሲል እርዳታ እየጠየቀ ነው። የቅዱስ ጆርጅ ሆስፒታል አስተዳዳሪ ጆርጅ፣ ሁሉ ነገር ያስፈልገናል። እንዴት እንደምታገኙን በድረገጽ እናስታውቃለን። ማንኛውም ሰው ሊረዳን ይችላል። ለፍንዳታው ምክንያት የሆነው በተገቢ መንገድ አልተቀመጠም የተባለ መጋዘን ውስጥ የተከማቸ አሞኒየም ንትረት ነው ተብለዋል። ንጥረ ነገሩ ለማዳበሪያ እና ፈንጅም ለመስራት ያገለግላል ተብሏል። ማስጠንቀቂያ ሲቀርብበት እንደነበርም ታውቋል በአለም አቀፍ የኮቪድ-19 ዜናዎች በአለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ማሻቀቡን እንደቀጠለ ነው ከ19.1 ሚሊዮን አልፏል በዩናይትድ ስቴትስ ከማናቸውም የበለጠው 4 ነጥብ 9 ሚሊዮን ተመዝግቧል። ብራዚል 2 ነጥብ 9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በደቡባዊዋ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ በሚገኝ አንድ ትምህርት ቤት አብዛኞቹ ያፍና አፍንጫ መሸፈኛ ጭንብል ያላደረጉ በርካታ ተማሪዎችን የሚያሳይ ፎቶ በማህበራዊ መገናኛ ያወጣ አንድ ተማሪ ከትምህርት ቤቱ መታገዱ ዜናው አስረድቷል። የክፍለ ግዛቲቱ ትምህርት ቤቶች ዋና ተቆጣጣሪ ትምህርት ቤቶች ተማሪዎች ለቫይረሱ በማይጋለጡበት መንገድ ወደ ትምህርት ገበታቸው እንዲመለሱ ለማመቻቸት ብዙ ጥረት አድርጓል ብሏል። የተባለው ትምህርት ቤት አብዛኞቹ መተላለፊያዎች ተማሪዎች በአንድ አቅጣጫ ብቻ ከክፍል ወደ ክፍል እንዲጓዙ የተዘጋጀ ሲሆን፣ ፎቶ ላይ የታየው መተላለፊያ ኮሪዶር ግን ተማሪዎቹ ሳያረፍዱ ከክፍል ወደ ክፍል ለማለፍ በሁለቱም በኩል በተቃራኒ አቅጣጫ ሲራመዱ የሚያሳይ ሆኖ ነው ብለዋል። የጆርጂያ ስቴት ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ሄንሪ ሄይማን ግን በፎቶ ላይ በታየው መሰረት ጥያቄው ልጆች በቫይረሱ ይያዛሉ ሳይሆን በምን ያህል ፍጥነት ምን ያህል ሰው ላይ ቫይረሱ ይዛመታል የሚለው ብቻ ነው ብለዋል። ተማሪዎቹ ጭንብል እንዲጠቀሙ የሚያስገድድ መመሪያም የለም። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ ውስጥ እስከ ትናንት ማታ ድረስ በ24 ሰዓት ጊዜ ውስጥ ከሁለት ሺ በላይ ሰዎች በኮቪድ-19 ምክንያት ሕይወታቸው ማለፉ ተዘግቧል። ካለፈው ግንቦት መጀመሪያ ወዲህ ከሁሉም ትልቁ ቁጥር መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፌዴራሉ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ አውጥቶት የነበረውን ምክረ ሀሳብ አንስቷል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን የሚመለከቱ የተለያዩ ከባድ ማሳሰቢያዎችን አውጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንዳንድ ሀገሮች የደህንነት ሁኔታዎች ተሻሽለዋል፣ በሌሎች ደግሞ ሊያሽቆለቁል የሚችልበት ሁኔታ መኖሩን ከግንዛቤ በማስገባት ወደ ቀደመው እንደያገሩ ሁኔታ በመለየት በምንሰጠው የጉዞ ማሳሰቢያ ተመልሰናል ነው ያለው። በዚህም መሰረት ደረጃ አራት ፈጽሞ አትጓዙ በሚለው ህንድ፣ ሩሲያ፣ ግብጽ፣ ሊቢያ፣ ሆንዱራስ ና ካዛክስታንን ጨምሮ ሰላሳ አንድ ሀገሮች ተካተውበታል። ጉዞ ማድረጉ ላይ እንደገና አስቡበት በሚለው ደረጃ ሶስት ደግሞ ላይቤሪያ፣ መላው የአውሮፓ ህብረት ሀገሮች እና ሌሎች ሀገሮችም ተካተዋል። የአውሮፓ ህብረት በእርግጥ ቀደም ብሎ አሜሪካውያን እንዳይመጡብን ብሎ መከልከሉ የሚዘነጋ አይደለም። ዩናይትድ ስቴትስ ና የአውሮፓ ህብረት አሜሪካውያን ላይ የተጣለው የጉዞ እገዳ እንዲነሳ እየተነጋገሩ ናቸው ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪልሆርስ በ25 ሜትር ባንድ በ1240 ኪልሆርስ በ31 ሜትር ባንድ በ9485 ኪልሆርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 1 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት አትቪ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በዚህ ሳምንት መጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በብሔራዊ ጥቅሟ ላይ ያነጣጠሩ የሁለትዮሽ ወይም ሌሎች ግንኙነቶችን እንደማትቀበል የሚኒስትሩ ቃል አቀባይ አስገነዘቡ። መለስካቸው አመሀ ዝርዝር አለው። ነሐሴ 27 ቀን 2012 ዓ ም ባለፈው ሰኞ ተጀምሮ በነጋታው የተቋረጠው ግብፅ፣ ሱዳንና ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ሲያደርጉት የነበረው ድርድር በመጪው ሰኞ እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በጠሩት ጋዜጣዊ መግለጫ አስታወቁ። ድርድሩ የተቋረጠው የሱዳንና የግብፅ ተደራዳሪዎች ኢትዮጵያ ያቀረበችውን የውሃ ማሞራል ደንብ በየራሳቸው ለመወያየት እንደሆነ መግለጻቸውንም አምባሳደር ዲና ተናግረዋል። የቴክኒክ ባለሙያዎቹ ወደ አጋሮቻቸው ተመልሰው በሙሌት ደንቡ ለመወያየት ያስገድዳቸው ኢትዮጵያ ምን አዲስ ሀሳብ አቅርባ ነው ለሚለው የጋዜጠኞች ጥያቄም የሚኒስቴሩ ቃል አቀባይ ማብራሪያ ሰጥተዋል። እንደ አምባሳደር ዲና አባባል ኢትዮጵያ ያቀረበችው ውሃ ሞራል ምክረ ሀሳብ ወይንም ደንብ አዲስ አልነበረም። አሁን እንሞላለን ነው። በሙሌቱ ላይ የሚስማማ ነው። ዘላቂ የውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገር። ዘላቂ በነገራችን ላይ አንዳንዴ ወደ ውሃ ክፍፍል የሚገፉበት ሁኔታ አለ። የውሃ ክፍፍልን በተመለከተማ የሶስታችን ጉዳይ ብቻ አይደለም። ሪፓሪያን አገሮች እንትና ስለዚህ ሁሉንም ይመለከታል። ያም ፍሬምወርክ የምናስተናግድበት ሌላ አግባብ አለ። አሁን ግን ይሄ ነው የቀረበው። ሌላ አዲስ ነገር አለ ቀደም ብሎም የተያዘ ነው እሱ ብቻ አይደለም። ከፊልም ጋር የተያዘው እና የቀረበው ችግሮች በሚኖሩበት ሰዓት ለምሳሌ ድርቅ ሲኖር በታች ተፋሰስ ሀገሮች በሱዳንም በግብጽም ኮንሲደሬት ኮንሲደር እናደርጋለን ከግምት እናስገባለን። ከአሁኑ ግን አንወስንም ነው። ከአሁኑ ግን ይህን ያህል ውሃ ሊበቁ ይህን ውሃ አትልቀቁ፣ ይህን ውሃ መዛ አትችሉም የሚለው አይነት ስምምነት እሷ ነው። በዚህ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት በሁለት ሳምንት አንድ ቀን በሚጠራው ጋዜጣዊ መግለጫ ላይ ጋዜጠኞች ካነሷቸው ጥያቄዎች መካከል አንዱ በኢትዮጵያና በሶማሌላንድ መካከል ስላለው ግንኙነትና በቅርቡ ሶማሌላንድ ለግብጽ የጦር ሰፈር ሰጥታለች በሚለው ጉዳይ ላይ ማብራሪያ የሚሻ ነበረ። አምባሳደር ዲና በኢትዮጵያና በሶማሌላንድ መካከል አለ ያሉትን ግንኙነት ባጭሩ ሲያብራሩ ሶማሌላንድ እንደ አንድ ነጻ ሀገር ሉዓላዊነቷን ካወጀች አያሌ ዓመታት ቢቆጠሩም አንድም የዓለም መንግስት እውቅና አልሰጣትም ብለዋል። ኢትዮጵያም ባላት ቋሚ የውጭ ጉዳይ ፖሊሲ ይህን እውቅና እንዳልሰጠች አብራርተዋል። ይሁንና የኢትዮጵያን ጥቅምና ፍላጎት በአካባቢ ሊያስጠብቅ የሚችል ጽህፈት ቤት መክፈቷንና ሶማሌላንድን ተመሳሳይ ጽህፈት ቤት በኢትዮጵያ እንዳላት ተናግረዋል። ግብጽ ከሶማሌላንድ ጋር አላት የሚባለውን ግንኙነትና ጦር ሰፈርም መስርታለች ስለሚባለው አምባሳደር ዲና የመንግስታቸውን አቋም አብራርተዋል። ግብጽ እንደ ሉዓላዊ ሀገር እንደ ነጻ ሀገር ከፈለገችው አካል ጋር ግንኙነት መፍጠር ትችላለን። ከሶማሌላንድም ከሶማሊያ ከሱዳንም ከምንም ሁል ጊዜም የምንለው የምናሰምርበት እነሱ የሚፈጥሩት ግንኙነት ግን በኢትዮጵያ ተሳሪ መሆን የለበትም። በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ነጻነት ላይ፣ በኢትዮጵያ ደህንነት ላይ ያነጣጠረ ትሬት የሆነ አይነት ግንኙነት ውስጥ መግባት የለባቸውም የሚል ነው። ይህንን ለሶማሊላንድም በደንቡ አስረግጠን ነው የምንነግራቸው። ለነሱ ብቻም ሳይሆን ለደቡብ ሱዳን እንደተቀሩትም ለሁሉም ሀገሮች ማለት ነው። አሁን ሶማሌላንድ ብቻ አይደለም፣ ባለፈው ሱዳንም ሄዷል። ይመላለሳሉ የግብፅ ባለስልጣናት መብታቸውም ችግር የለም ነገር ግን ይሄ በኢትዮጵያ ክሳራ መሆን ያለበትም የሚለው ቀዩ መስመር እሱ ነው። እሱም እንዳያልፍ ነው እዚህ ላይ። አሁንም ከዚህ የተለየ ነገር የለም። ሚኒስትሩ ሄዱበት ምክንያት ግንኙነትን በማጠናከር ጉዳይ ላይ ለመነጋገር ነው። እንዲህ አይነት ነገሮች ጊዜ የሚደረጉ ሩትንም ናቸው ብሎ መውሰድ ይቻላል። በታላቁ ህዳሴ ግድብ ዙሪያ የሚካሄደው ድርድር አላግባብ ተራዝሟል፣ ከሚያስፈልገው ጊዜ በላይም ወስዷል የሚል ኃይለ ቃል ከአሜሪካ መንግስት ወጥቷል። ይህስ የኢትዮጵያንና የአሜሪካን ግንኙነት አይጎዳም የሚል ጥያቄም ተነስቷል። ተመሳሳይ ጥያቄ ከዚህ በፊትም ተነስቶ እንደነበረ ያስታውሱት አምባሳደር ዲና ከዩኤስ አሜሪካ ጋር ኢትዮጵያ ያላት ግንኙነት ረዥምና ታሪካዊ መሆኑን በአጽንኦት ገልጸዋል። ኢትዮጵያና የዩኤስ አሜሪካ ከሁለትዮሽ ግንኙነት ባሻገር በአካባቢ ሀገሮች ሰላምና መረጋጋት ላይ አብረው ብዙ የሰሩ እንደሆኑም ተናግረዋል። ይህ ጠንካራ ግንኙነት ይበልጥ እንዲጎለበትና እንዲቀጥል እንደሚፈለግም አስረድተዋል። ቀጥለው ከአሜሪካ ጋር ያለንን ግንኙነት እኛ እንንከባከበዋለን። ነርቸር ማድረግ ነው ንፈልግ እንዲያደርግ ነው እንንፈልገው እንዲበላሽ ነው ንፈልገው። ይሄ ግን ለእኛ ብቻ አይደለም፣ ቦዙዎች ለአሜሪካኖችም ይጠቅማል፣ ለአሜሪካም እንደ ሀገር፣ ለአሜሪካ ህዝብም እንደ ህዝብ። ስለዚህ አሜሪካን ጥቅም የሚያገለግለው ይሄ ነው። ከግድቡ ጋር በተያያዘም እኛ እንድንቀራረብ ይሄ የሶስትዮሽ ድርድር እንዲሳካ የሚያደርጉትን ጥረት ድጋፍ እናደርጋለን። ለዚህ ነው አንድ ጊዜ ተነስተን እኮ ሄደናል እዚያ ድረስ። በኋላ ነገሩ የማይስማማን ሲሆን ነው ተው ነገር ግን አሁን ብሎ ላላቸው አሜሪካኖችም ታዛቢ ነው ያሉት። ይህን ታዛቢ ሚናቸውን አክብረው እንዲቀጥሉ ነው የምንፈልገው። አሜሪካ ታዛቢ ነው፣ አውሮፓ ታዛቢ ነው፣ አፍሪካ ህብረት ታዛቢ ነው። በታዛቢነት ሚናቸውን እንዲቀጥሉ እንፈልጋለን። አቋማችን ይሄ ነው። ከአሜሪካ ጋር ያለን ግንኙነት እንዲበላሽ አፈ ከአሜሪካ ጋር ያለን ግንኙነት ከተበላሽ የምንጎዳው እኛ ብቻ ሳይሆን አሜሪካኖችን ጭምር ነው የሚለውን መልእክት ነው ለእናንተም የምናስተላልፈው። ኦፊሻል እንት ነው ነገር ግን ብሔራዊ ጥቅማችንን በፕሬር አሳልፈን ማንሰት እንደሆነ ይህም መረጋገጥ አለበት። በድርድሩም ዙሪያ ሆነ በሌሎችን ጉዳዮች ላይ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ጥቅም አሳልፎ የሚሰጥ ነገር ላይ ኢትዮጵያ አሁን ያለው አመራርም ሆነ ህዝባችንም ፈቃደኛ አይደለም ለመደራደር ወደዛ የሚገፋን ማንኛውንም ነገር እንደምንጸየፍ ለማንሳት ነው። አምባሳደር ዲና በዚህ ጋዜጣዊ መግለጫ የኢትዮጵያ መንግስት በተለያዩ ሀገሮች ተሰደው ላሉና ችግር ላጋጠማቸው ዜጎቹ ባለው አቅም ሁሉ ለመርዳት የሚያከናውናቸውን ስራዎችም ዘርዝረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአሜሪካ ድምጽ መጽሄት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። ወደ ተከታዩ ዘገባ እናልፋለን። በዋሽንግተን ዲሲና አካባቢው የሚገኙ ሴት ኢትዮጵያውያን የኢትዮጵያ መንግስትን የሚቃወም የተቃውሞ ሰልፍ አካሂደዋል። አስተባባሪዎቹን ያነጋገረው ደረጀ ደስታ ዝርዝር ዘገባ አለው። ሰልፉ በዋሽንግተን ዲሲ አካባቢ የሚገኙ የኦሮሞ ሴቶች የተሳተፉበት ነው። የዛሬውን ሰልፍ ካስተባበሩት መካከል ድንቅነሽ ደሬሳ አንዷ ናቸው። ስለ ሰልፉ ዓላማ ተጠይቀው የሚከተለውም ብለዋል። የሰልፉ ዓላማ የኢትዮጵያ መንግስት የኦሮሞን ሕዝብ እየገደለ ስላለ፣ እያሰረ ስላለ ይሄንን ድምፅ ለመሆን ነው፣ ለነሱ ድምፅ ለሌላቸው ሰዎች ድምፅ ለመሆን ነው ያለ ነው ማን ነው ሰልፉን ያዘጋጀው? ይሄ ሰልፍ ግሎባሊ ነው የተዘጋጀው። ሴቶች ናቸው፣ የኦሮሞ ሴቶች ናቸው ያዘጋጁ። ሌሎች ሀገሮችም ላይ እየተካሄደ ነው ያለው። የት የት ሀገር እየተካሄደ እንደሆነ ሊነግሩኝ ይችላሉ? ለምሳሌ ዛሬ ካናዳ እየተካሄደ ነው፣ እንግሊዝ ሀገር እየተካሄደ ነው፣ ጀርመን ሀገር እየተካሄደ ነው። ለምንድን ነው የሴቶች ብቻ የሆነው? ሴቶች ናቸው እያለቀሱ ያሉት ልጆቻቸው እያለቁ ስለሆነ እናት ስለሆነ፣ እኛም ለነዛ እናቶች፣ ልጆቻቸውን ላጡ እናቶች ድምፅ ለመሆን ነው። እነዚህ እናቶች ናቸው ያስተባበሩት፣ እናቶች ናቸው የተጠሩት። እናቶች ብቻ አይደሉም ሰልፉ ላይ ያሉም ደግሞ ህዝቡ ነው። ገነት ጉርሜሳ የተባሉ ሌላኛዋ ሰልፈኛ በሰልፉ ላይ ስለተገኙበት ምክንያት እና ከሰልፉ ምን ውጤት እንደሚጠብቁ የሚከተለውን ተናግረዋል። ሰልፉ ላይ የተገኘው ዛሬ በኢትዮጵያ መንግስት ላይ የአሜሪካ መንግስት ጫና እንዲያደርግና ህዝባችን ፍትህ በማጣቱ ሴቶች በመደፈራቸው እናቶች በየቀኑ በለቅሶ በመናወጣቸው አገሪቷ ችግር በችግር በመሆኗ ሰላምና መረጋጋት ባለመኖሩ በጠቅላላ ኢትዮጵያ ውስጥ ማንም አሳሪ ማንም ገዳይ ማንም አባራሪ በመሆኑ የሕግ የበላይነትን ለማስከበርና እንዲከበር ጥሪ ለኢትዮጵያ መንግስት ለማድረግና በዚህም ደግሞ የአሜሪካን መንግስት ሁልጊዜ ከዚህ ከንድ በመስጠት መሳሪያ እንዲገዙና ወገኖቻችንን እንዲገሉ እንዲያስገድሉ ስለሚያስደርግ መንግስት የአሜሪካን መንግስት ይህንን ወንድ እንዲያጡ እንዳይደግፍ። ሁለተኛ፣ በሰላም ታገሉ ተብሎ ወደ አገር ውስጥ የገቡት ዜጎቻችን አደ ብልስ ማ ኦሮሞ የሌሎችን ከሀገር ውስጥ የገቡ የኦኤምን ባልደረባዎችና የቄሮ መሪን በለው ጀዋር መሐመድ፣ በቀለ ገርባ፣ አብዲ ረጋሳ፣ ቤኛ ኬነሳ በቁጥር በቁጥር ተለቆ የማያልቁ ሰዎች በመታሰራቸው እና ከጠዋቱ አራት ሰዓት እስከ ቀኑ ስምንት ሰዓት ድረስ እንዲካሄድ የተጠራው ሰልፍ ይህን ዘገባ እስካጠናቀርንበት ድረስ እየተካሄደ ነበር። በዚህ ሰልፍ በዋሽንግተን ዲሲ አካባቢ የሚኖሩ የኦሮሞ ሴቶች ተገኝተዋል። በቅርቡ የታሰሩ የኦሮሞ እስረኞች እንዲፈቱ፣ ግድያ እንዲቆም፣ ጠቅላይ ሚኒስትር አብይ ከስልጣን እንዲወገዱ የሚሉና የመሳሰሉ መፈክሮች ተሰምተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀ ደስታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። እየጣለ ባለው የክረምት ዝናብ ምክንያት የአዋሽ ወንዝ በመሙላቱ 32 ሺህ የሚደርሱ የአፋር ክልል ነዋሪዎች መፈናቀል ምክንያት መሆኑ ተሰማ። ለጎርፉ ተጋላጭ የሆኑ የህብረተሰብ ክፍሎች መንግስት ተገቢውን ድጋፍና ክትትል እያደረገልን አይደለም ሲሉ ቅሬታቸውን ገልጸዋል። መስፍን አራጌ ዘገባ አለው። የኢትዮጵያ ዜና አገልግሎት የክልሉን ምግብ ዋስትና ማስተባበሪያ ጽህፈት ቤት ጠቅሶ እንደዘገበው ከክረምቱ ጋር ተያይዘው የአዋሽ ወንዝ ሞልቶ በመጥለቅለቁ በስድስት ወረዳዎች የሚገኙ 32ሺ ገደማ ሰዎች ከቤት ንብረታቸው ለመፈናቀል ተገደዋል በወንዙ ዳርቻ የሚገኙ ሌሎች ሰባት ወረዳዎች ደግሞ ለጎርፍ አደጋ ተጋላጭ ሆነዋል ነው የተባለው የጽህፈት ቤቱ የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር አይዳ ሂስያሲንን አስተያየት መሰረት ያደረገው የኢዜአ ዘገባ እንደሚያስረዳው እስካሁን በአይሳኢታ ወረዳ በጉርጉም ሁለት ቀበሌዎች ለሚገኙ ከ1100 በላይ ሰዎች በሄሊኮፕተር ሰሬ የታገዘ የምግብ አቅርቦት እየተደረገ ነው። ከችግሩ ስፋትና አሳሳቢነት አንጻር ግን የፌዴራል መንግስቱ ድጋፍ እንዲያደርግ መጠየቁን ከዘገባው ለመረዳት ተችሏል። በአፋራ ሳይት አካባቢ የእርሻ መሬታቸው በጎርፍ ከጥቅም ውጭ የሆነባቸው አስተያየት ሰጭ ግን የመንግስት ትኩረት አናሳ ነው፣ በአካባቢው ተገኝቶ ችግራችንን የታዘበን መፍትሄ አቅጣጫም ያመላከተ አመራር የለም ሲሉ ቅሬታቸውን ለአሜሪካ ድምጽ ገልጸዋል። የደረሰ ሰው የለም። ከክልሉም ከቀበሌም ከወረዳም ከዞንም ዞር ብሎ የደረሰ ሰው የለም። ትራት ምርቱ ያቅርብላንኛ ምንም ሳይንግረትን የለም

የሚባል አካባቢ ኮረገረላ ማን የሚባል ደግሞ አሁን ትርት መታው ጊዜ ላይ ሰዎች መሬት መቶ። በቅሬታው ዙሪያ የመንግስትን አስተያየት ለማካተት ለክልሉ የመንግስት ኮሚኒኬሽን ተደጋጋሚ የስልክ ጥሪና የጽሁፍ መልእክት ለማስተላለፍ ቢሞክርም ምንም አይነት ምላሽ ማግኘት አልቻልኩም። ቪኦኤ ይህንን ጨምሮ በተለያዩ ጊዜያት በተለያዩ ርዕሰ ጉዳዮች በሚነሱ ቅሬታዎች ዙሪያ የክልሉ አመራሮች ምላሽ እንዲሰጡ ሙከራ አድርጎ ምላሽ አለማግኘቱን በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምጽ ሬድዮ መስፍን አራጌ ነኝ። ከደሴ መስፍን አራጌ ለዘገባው እናመሰግናለን። የአማራ ክልል አደጋ መከላከል ምግብ ዋስትና ኮሚሽን ከመደበኛ ጊዜ የተለየ ዝናብ ሊኖር እንደሚችል በመጠቆም ቅድመ ማስጠንቀቂያ አስተላለፈ። በምዕራቡና ምስራቁ የአማራ ክልል አካባቢ የሚኖሩ የህብረተሰብ ክፍሎች የተዘጉ የውሃ መተላለፊያዎችን በመክፈትና የተሰበሩ ድልድዮችን በመጠገን አስቀድመው ራሳቸውን ከጎርፍ አደጋ መከላከል ስራ እንዲሰሩ ማሳሰቢያም ሰጥቷል። አስቴር ምስጋናው አጠር ያለ ዘገባ አላት። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራምና አደጋ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን የብሔራዊ ሜቴዎሮሎጂ በሰጠው ትንበያ መሰረት በምዕራብ ና ምስራቅ አማራ በቀሪ የክረምት ወራት ከመደበኛ በላይ ዝናብ መኖሩን ገልጿል ብለዋል። በዚህም ድንገተኛ የሆነ የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ ራሱን ከአደጋው እንዲጠብቅ ጥሪ አቅርበዋል። ባለው የሜትሮሎጂ መረጃ መሰረት ዝናቡ ከመደበኛ በላይ በመሆኑ በርካታ የመጥለቅለቅ ሁኔታዎች ሊከሰቱ ይችላሉ። በዋናነት እዚህ ጣና ዙሪያ ላይ ያለውን ተናገርን እንጂ በምስራቅ አማራም ድንገተኛና ቅጽበታዊ የጎርፍ አደጋዎች ከክረምቱ ጋር ተያይዞ ሊከሰቱ ይችላሉ። ይህንን መሰረት በማድረግ ማህበረሰቡ አሁንም የነቃ ተሳትፎ በማድረግ ለጎርፍ ሊያጋልጡ የሚችሉ ችግሮችን ከዝናቡ ጋር ለምሳሌ ናዳዎች መጣው የዘጓቸው ቦዎች ካሉ እነሱን በመክፈት በየጊዜው የቅኝት ስራ በማካሄድ ራሱና ንብረቱን ከአደጋ እንዲጠብቅ አደራ ነው ምለው። ማህበረሰቡ የተዘጉ ቦዎቹን እንዲጠርግ፣ የተሰበሩ ድልድዮችን እንዲጠግን እና አደጋን በራሱ የመቋቋም አቅሙ እንዲጎለብት የግንዛቤ ማስጨበጫ እና ተግባራትን በራሱ እየመራ እንዲያከናውን በርካታ ተግባራት ከወረዳ ጀምሮ ተከናውኗል። በአሁኑ ሰዓት በጣና ሀይቅ ዙሪያ የሚገኙት የርብና ጉማራ ወንዞች በመሙላታቸው በአካባቢው ያሉ ነዋሪዎች መቸገራቸውን የገለጹት አቶ እያሱ የተቀናጀ ዘላቂ ስራዎች ባለመሰራታቸው ነው ብለዋል። በምዕራብ አማራ በተለይ በጣና ዙሪያ ላይ ባለ ርብ፣ ጉማራ ወንዞችን መሰረት አድርጎ በሚከናወን የጎርፍ መከላከል ስራ እስካሁን ድረስ ችግሩን በዘላቂነት ልንታደግበት የምንችለውን አሰራሮች ተቋሙ ስታብሊሽ እያደረገ ተግባራትን እየፈጸመ ይገኛል። ነገር ግን የተቀናጁ አሰራሮቻችን በውጤት ታጅበው ዘላቂ የተፈጥሮ ሀብት ስራዎችን ባለማከናወናችን በየጊዜው ክትር እየሰራ እንገኛለን። ከዚህ በኋላ ግን መሆን ያለበት የተሰሩ የጎርፍ መከላከል ተግባራት በተፈጥሮ ሀብት ስራዎች ታግዘው በዘላቂነት የሚቀጥሉበትን አሰራር ሁሉም አካላት ተረባሮ ማከናወን አለበት። በቀጣይ ሊከሰት ይችላል በተባለው የጎርፍ አደጋውን ለመቀነስ የሚያስችል ቅድመ ዝግጅት መደረጉን ነው የተናገሩት። ሀያ አንድ ወረዳዎች ላይ ከክልሉ መንግስት በጀት አስር ሚሊዮን ብር ተመድቦ የጎርፍ መከላከል ስራዎች በእቅድ የተመሰረተ ተግባራት እንዲከናወኑ ተደርጓል። ይሄ ከመንግስት አንጻር የተከናወነ ተግባር ነው። ተቋሙ የማስተባበር ስራ ነው የሚሰራው። ዞንና ወረዳዎችን የተለያዩ አደረጃጀቶችን ፈጥሮ እየሰራ ነው የሚገኘው። ፈጣን ጀልባዎችን በሶስቱም ወረዳዎች አስገብቷል። ፈጣን ጀልባዎች ቅኝት እያደረጉ ነው። የአደጋ ቅኝት ስራዎች እየተከናወኑ ነው። ይህን የአደጋ ቅኝት ስራዎችን መሰረት አድርጎ የሚታዩ ክስተቶች ካሉ ፈጥኖ መረጃ ስለሚሰጥ ችግሩ ቢከሰት ምን ሊሆን ይችላል በሚል አግባብ የቅድመ ዝግጅት ስራ እየተጠናቀቀ ነው። ድንኳኖች ተዘጋጅተዋል። እሱን ተከትሎ ችግሩ ቢከሰት ሊያስከትሉ የሚ nous የውሃ እና ውሃ ወለድ በሽታዎችን እንዴት እንከላከላቸዋለን? የተደራጀ አደረጃጀት ሰርተን እየሰራን ነው የምንገኘው። ይሄ ደግሞ የእኛ ተቋም ብቻ ሳይሆን ሌሎች የሚመለከታቸውን አካላት በባለቤትነት ይዘው ጉዳዩን እየፈጸሙት ነው የሚገኙ ነው። በክልሉ ምን ያህል ሰዎች በጎርፍ አደጋ ሊፈናቀሉ ይችላል ተብለው ለተጠየቁት ጥያቄ ኮሚሽኑ አጠቃላይ ግምት እንዳላስቀመጠ አቶ እያሱ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዳት ኮም ላይ እንገኛለን። በፌስቡክ አት ቪ አምሀሪክ በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችን፣ ዝግጅቶቻችን ወደ ምርጫ ዝንባሌዎችን የሚከታተሉ አሃዞች ያመለክታሉ። ነገር ግን በመጪው ህዳር ወር በሚካሄደው ምርጫ ለማሸነፍ ከፈለጉ በዲሞክራቲክ ፓርቲ ውስጥ ያሉትን ተራማጅ ወገኖችን ማሳመ ማመንና ማስተባበር እንዳለባቸው ተገልጿል። የኮሮና ቫይረስ መዛመት የምርጫ ዘመቻ ማካሄድን ከባድ እንዲሆን አድርጓል። ስለሆነም ባይደን ዴሞክራቲክ ፓርቲውን ወክለው እንዲወዳደሩ ለመሰየም ሚልዋኪ፣ ዊስካንሰን ወደሚደረገው የፓርቲያቸው ጉባኤ እንደማሄዱ የምርጫቸው ዘመቻ ባለስልጣኖች ገልጸዋል። የአሜሪካ ድምጽ ዘጋቢ ማይክ ኦ ሱሌቫን ስለ ባይደን ጥንካሬና ተጋላጭነት ዘገባ አጠናቅሯል። አዳነች ፍሳሐጌ ታቀርበዋለች። በአሁኑ ወቅት ዩናይትድ ስቴትስ ውስጥ ምርጫ የሚካሄደው ከፍተኛ ስራ አጥነትና የማህበራዊ መነሳሳት ባለበት እንዲሁም አስከፊው የኮቪድ-19 ወረርሽኝ በተዛመተበት ወቅት ነው። በመጪው ህዳር ወር በሚካሄደው ምርጫ ወሳኝ ሚና በሚኖራቸው የሀገሪቱ ክፍላተ ግዛት ፕሬዚደንት ትራምፕ ብዙም የምርጫ ተቀባይነት ያላገኙትም ለዚህ ነው ተብሏል። በቨርጂኒያ ዩኒቨርሲቲ የሚሰሩት ላሪ ሰባቶ ያብራራሉ። ሪናቴስ ከአስር ዓመታት በፊት የነበረውን ሁኔታ መለስ ብለን ብንመለከት አሪዞናና ቴክሳስ ጆርጂያን ብትሆን ይህን ያክል ይመጥናሉ የሚሉ ብዙ ሰዎች ነበሩ ለማለት የሚቻል አይመስለኝም። አሁን ግን እነዚህ ክፍላተግዛት በምርጫ ውጤት ላይ የወሳኝነትን ቦታ ይዘዋል። ባይደን የቀድሞ ፕሬዝደንት ባራክ ኦባማ ምክትል ፕሬዚደንት በነበሩበት ወቅት በኦባማ አስተዳደር ላይ አብይ ሚና ነበራቸው። በ29 ዓመት ዕድሜያቸው ለሀገሪቱ የህግ መወሰኛ ምክር ቤት አባልነት የተመረጡ ሰፊ ልምድ ያላቸው ፖለቲከኛ ናቸው። አንድ ነገር ልንገራችሁ፣ መንግስት እንዴት መስራት እንዳለበት አውቃለሁ። በቨርጂኒያ ዩኒቨርሲቲ የሚሰሩት ባርባራ ፔሪ በረጅሙ የስራ ልምዳቸው ወቅት ብዙ ሀዘኖች ገጥመዋቸዋል። የመጀመሪያዋ ባለቤታቸውና ሴት ልጃቸው በመኪና አደጋ ሞተውባቸዋል። ከአምስት ዓመታት በፊት ደግሞ ወንድ ልጃቸው በካንሰር በሽታ በሞት ተለይቷቸዋል። ምናልባትም ተቃዋሚዎቻቸው በሂለሪ ክሊንተን ላይ ያሳዩትን ያህል ጥላቻ በባይደን ላይ ያናንጸባረቁት በፖለቲካ ባላቸው የረጅም ጊዜ ልምድና በገጠማቸው ሀዘን ምክንያት ሊሆን ይችላል። ያም ሆነ ግን ደጋፊዎቻቸውም ጭምር ግርማ ሞገስ ይጎላቸዋል ይላሉ ተንታኝ ላሪ ሰባቶ። ደምቀው የሚታዩ ሰው አይደሉም። ይህ ከትራምፕ ይልቅ እሳቸውን መጉዳቱ አይቀርም። ይህ ለእሳቸው ግልጽ የሆነ አማራጭ ይሰጣል። ባይደን እዚህ ደረጃ ላይ የደረሱት ብዙ ዲሞክራት ተወዳዳሪዎችን አልፈው ነው። ባርባራ ፔሪ በርኒ ሳንደርስን፣ ፒት ቡተጀጅንና ኤሚ ክሎብሸርን አሸንፈው ነው እዚ የደረሱት። በሀቅ ለዘብተኛ ናቸው። የግራ ዘመም አስተሳሰብ የላቸውም። በምክትል ፕሬዚዳንትነት አብሯቸው እንዲወዳደሩ የሚመርጧቸው ሰው አይነት የድጋፍ አድማሱን ሊያሰፉ ይችላሉ፣ ብዙም ባይሆንም የተወሰነ ድጋፍ ሊያስገኝ እንደሚችል ጆል ጎልድስተን የተባሉ በሰንት ሉዊስ ዩኒቨርሲቲ የሕግ ክፍል የሚሰሩ ተንታኝ አስገንዝበዋል። ያም ሆነ ይህ በእንደዚህ አይነት ምርጫ ላይ እያንዳንዱ የምርጫ ድምፅ ጠቃሚ መሆኑ ተገልጿል። መስፍን አራጌን ለዘገባው እናመሰግናለን። ባለፈው ግንቦት ወር በሚኒያፖሊስ በፖሊስ ቁጥጥር ስር እንዳለ ህይወቷ ያለፈው የ46 ዓመቱ ጆርጅ ፍሎይድ አሟሟት በመላው ዓለምና በዩናይትድ ስቴትስ ግዛቶች የተቃውሞ ማዕበል መቀስቀሱ ይታወሳል። በዚያ ተቃውሞ ሳቢያም የዘር ግንኙነትን አስመልክቶ በማህበራዊ ሚዲያዎች ላይ በርካታ ውይይቶችና ክርክሮች የተካሄዱ መሆናቸውን ያመላከተ አዲስ ጥናት መውጣቱን ለንደን የሚገኘው የቪኦኤ ሪፖርተር ሄነሪ ሪጅዌል ዘግቧል። ደረጀ ደስታ እንደሚከተለው ያቀርበዋል። የግንቦት ሀያ አምስቱን የጆርጅ ፍሎይድን አሟሟት ተከትሎ ብላክ ላይፍ ማተርስ የጥቁር ሰው ህይወት ዋጋ አለው የሚለው መፈክር በመላው ዓለም አስተጋባ። ከአሜሪካ የተነሳው ተቃውሞ የእንግሊዝን ከተሞች ጨምሮ በፓሪስ፣ በርሊን፣ ቶኪዮ፣ አውስትራሊያ፣ ሲድኒ እና ኦክላንድ ድረስ ተቀጣጠለ። በጎዳናዎች ያልተወሰነው ተቃውሞ የኢንተርኔት መረቦችንም ተቆጣጠረ። መሰረቱን ዩናይትድ ስቴትስ ያደረገው የፒው ጥናትና ምርምር ማዕከል በእንግሊዝ፣ በካናዳ፣ አውስትራሊያና ኒውዚላንድ ያሉትን የህግ አውጪዎችን ባለስልጣናት ትዊተር አካውንት ላለፉት ሁለት ዓመታት ሲከታተ ሲከታተል ኑሯል። ማዕከሉ እንደሚለው የጆርጅ ፍሎይድ አሟሟትና የጥቁር ሰው ህይወት ዋጋ አለው የሚለው እንቅስቃሴ በማህበራዊ ሚዲያ መድረክ ከፍተኛውን ውይይትና ክርክር ጭሯል። ከፔው የጥናትና ምርምር ማዕከል ካት ደቭሊን እንዲህ ይላሉ። ፕራይር ቱ ጆርጅ ፍሎይድስ ኪሊንግ ቨሪ ፊው ሃድ ዩዝድ ዘ ፍሬዝ ብላክ ላይቭስ ማተር ኦር ሃሽታግስ ከጆርጅ ፍሎይድ ሞት በፊት ብላክ ላይቭ ማተር ወይም የጥቁር ሰው ሕይወት ዋጋ አለው የሚለውን አነጋገር የሚጠቀሙት ወይም ራሳቸውንም ሆነ አስተሳሰባቸውን ከዚያ ንቅናቄ ጋር የሚያያይዙት ጥቂቶች፣ ምናልባትም አራት ከመቶ የሚሆኑ ብቻ ነበሩ። አሁን ጆርጅ ፍሎይድ ከሞተ በኋላ ግን ግማሽ ያህል የሚሆኑት ሰዎች በዚህ ጉዳይ ላይ የሚነጋገሩ ሆነዋል። በዩናይትድ ስቴትስ የተነሳው ተቃውሞ ወደ ሌሎች ሀገሮችም በመዛመት ሰዎች በሀገር ውስጥ ባሉ የዘር ግንኙነቶች ዙሪያ እንዲነጋገሩ ምክንያት መሆኑን ካት ደቭሊን እንደሚከትለው ይገልጻሉ። በአውስትራሊያ ስለ ጆርጅ ፍሎይድ ግድያ ይነጋገሩ ከነበሩ የህግ አውጪዎች መካከል 69 ከመቶ የሚሆኑት በሀገራቸው ውስጥ ስላለው የዘር ግንኙነት መነጋገር ጀምረዋል። የጆርጅ ፍሎይድ ሞት በገዛ አገሮቻቸው ስላሉት የአገሬው ዜጎችና የህብረተሰብ ክፍሎች ማውራት ጀምረዋል። በኒውዚርላንድም አብዛኞቹ የህግ አውጪዎች ይህንኑ ማድረግ ጀምረዋል። ከእንግሊዝ ህግ አውጪዎች ሁለት ሶስተኛ የሚሆኑት በትዊተር አካውንታቸው ስለ ጆርጅ ፍሎይድ አሳዛኝ አሟሟትና የጥቁርም ሰው ህይወት ዋጋ አለው ስለሚለው ነገር ጽፈዋል። ብዙዎቹ የጥቁርም ሰው ህይወት ዋጋ አለው የሚለውን መጥሪያ ቃል ሃሽታግ በመጠቀም በእንግሊዝም የዘር መድሎ መኖሩ እንዲታሰብበት መልእክታቸውን አስተላልፈዋል። የህግ ጠበቃና የፖለቲካ አክቲቪስት የሆኑት ሞስ ሾግባሚ እንዲህ ብለዋል። እኔ እንደሚመስለኝ በእንግሊዝ የተቀሰቀሰው የተቃውሞ ሰልፍ በአሜሪካ ለተደረገው ሰልፍ አጋርነት ለማሳየት ብቻ አይመስለኝም። እዚሁ እንግሊዝ ውስጥም በተቀነባበረ መንገድ ውስጥ ውስጡን የተዘረጋውን ዘረኝነት ለመቃወም ጭምር ይመስለኛል። በእንግሊዝ አስተያየታቸውን ከተጠየቁት የትዊተር ተጠቃሚ የህግ አውጪዎች መካከል አንድ ሶስተኛ የሚሆኑት ፕሬዝደንት ትራምፕ ተቃውሞውን የያዙበትን መንገድ የሚተቹ ናቸው። ሀያ ከመቶ የሚሆኑት የእንግሊዝ ህግ አውጪዎች ደግሞ የቀኝ አክራሪዎቹ ሰልፈኞችን ነቅፈው የጻፉ ናቸው። አንዳንዶቹ የህግ አውጪ የምክር ቤት አባላትም ተቃውሞ አድራጊዎቹ በኮረና ጊዜ አደባባይ መውጣታቸውን ነቅፈዋል። ከፒው ጥናትና ምርምር ማዕከል ካት ደብሊን እንዲህ ይላሉ Legislators were talking about the coronavirus, uh, in respect to the protests, but then also turned ጆርጅ ፍሎይድ ከሞተበት ሳምንት አንስቶ እስካሁን ድረስ የባሪያ ንግድና ነጋዴዎች ጋር ግንኙነትና ታሪካዊ ትስስር ያላቸው ሐውልቶች እየፈራረሱ ነው። የቅኝ ግዢ ታሪኮች እየታደሱ መጻፍ ጀምረዋል። የዘር መድሎ ቀርቶ እኩልነት እንዲሰፍን የሚደረገው ጥሪ በየማህበራዊ ሚዲያው እያስተጋባ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ሁለተኛው አጋማሽ መሰናዷችን እንለፍ። በቤንሻንጉል ጉምዝ መተከል ዞን ዲባጢና ቡለን ወረዳዎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ከ በላይ ሰዎች መያዛቸውን ከታሳሪ ቤተሰቦች መካከል እና ጠበቃቸው ገለጹ። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ የታሰሩ ሰዎች ኦነግ ሸኔን በስልክ ምግብና መረጃ በመስጠት ሲደግፉ የነበሩ ናቸው ብለዋል። በተመሳሳይ ሁኔታ በነቀምቴ ከተማም በርካታ ሰዎች ከአንድ እስከ ስድስት ወር የታ ሰሩ ቢሆንም ፍርድ ቤት ቀርበው ወይ አልተለቀቁም አሊያም አልተፈረደባቸውም ሲሉ ከቤተሰቦቻቸው መካከል ቅሬታ አቅርበዋል። የነቀምቴ ከተማ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ምስጋኑ ዋቅጋሪ ጥቂት ሰዎች የከተማውን ሰላም በማወቅ ታስረዋል። ወንጀላቸውም እየተጣራ ነው ሲሉ ተናግረዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ በበኩሉ በኦሮሚያ በወንጀል ተጠርጥሮ ተይዞ ወደ ፍርድ ቤት ያልቀረበ የለም ሲል አስተባብሏል። ናኮር መልካ ዘገባውን ያስደምጠናል። ወይዘሪት አያንቱ ደበሎ አባ ገዳ የሆኑት አባቷ ደበሎ ይካ በቤኒሻንጉል ጉሙዝ መተከል ዞን በዲባጤ ወረዳ ባለፈው ሳምንት ታስረው ትናንት ደግሞ ወደ ግልገል ማረሚያ ቤት እንደተወሰዱ ትናገራለች። የጤናቸው ሁኔታ ክትትል የሚያስፈልገው በመሆኑ ሊለቀቁ ይገባል ስትልም አክላለች። ገዳን ማሳደግ እና የኦሮሞን ካልቸር ኢምፕሩቭ ማድረግ ነው ዋና አላማው። ፖለቲካ ላይ ሳተፍም ፖለቲካ ጋር አያይዘው እሱ ባልሰራው ነገር አባ ሸኔን ትቀልባላችሁ እናንተ አባ ሸኔ ናችሁ በማለት አሁን አስረዋቸዋል። ከሳምንት አልፏቸዋል ከታሰሩ ክስ ትናንትና ቃል ተቀብሎ ነበሩ ለአስራ አራት ቀን ቀጠሮ ተይዞላቸዋል አባቴ የደም ግፊት መምተኛ ናቸው ደም ግፊት መምተኞች ደግሞ መድኃኒት ከጀመሩ በኋላ ክትትል ያስፈልጋቸዋል ይህ ነገር እንደ አንድ ነገር አይተው አባቴ ነጻ እንዲያወጡ እያለ ወንጀል ነው እየተሰቃየ ያለው ስለዚህ መንግስት ይህን ነገር እንዳይሉ እንፈልጋለን አቶ ተመዝገኝ ገመቹ የህግ ባለሙያ ናቸው በመተከል ዞን ዲባጢ ቡለንና ወንበራ ወረዳዎች ውስጥ ባለፈው ሳምንት የታሰሩ አምስት ግለሰቦች ጠበቃ መሆናቸውን ይናገራሉ። የግለሰቦቹ እስርም በተመለከተም ተከታዩም ብለዋል ሶስቱ ድባቲ ባቲ ወረዳ ቡለው ወረዳ፣ እንዲሁም ወንበራ ወረዳን ይዞ በብዛቱ እየታሰሩ በተለይ የኦሮሞ ብሔር ተወላጅ የሆኑ ሰዎች፣ እስራቱ ከዛሬ ሳምንት አካባቢ ጀምሮ እስካሁን ቀጥሏል። አብዛኛው ቁጥር ያለው ቡለው ወረዳ ነው። ቀጥሎ ድባቲ ወረዳ ነው። ከዛ ወንበራ ወረዳ ላይ ነው። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ በመተከል ዞን የተለያዩ ወረዳዎች ባለፈው ሳምንት ስለተያዙ ሰዎች በስልክ ማብራሪያ ሲሰጡ ግለሰቦቹ ለኦነግ ሸኔ ድጋፍ ከማድረግ ጋር ተያይዞ ነው የታሰሩት ብለዋል። ያሶ ወረዳ በኩል ተሻግሮ የመጡ የኦነግ ሽኔ ቡድኖች አሉ ለማሸበር የመጡ ስለዚህ በጥናት በመረጃ በማስረጃ ከተለየ በኋላ እርምጃ እየተወሰደ ነው ያለው ምናልባት ካሰሩት የሚባሉት በቁጥር የማውቀው ነገር የለም ግን እዛ ላይ የጸጥታ ሀይል የፌዴራል ፖሊስ የመከላከያ የክልሉ ሽምቅ ሀይል ፖሊስ ህዝቡ ራሱ ይህም አካባቢ አንደኛ አካባቢ የአባይ ግድብ የልማት ኮሪደር እንደመሆኑ መጠን እየሰራ ነው የሚገኘው መንግስት እና በርካታ በህዝብ ላይ ሴት የመጥፈር ሁኔታዎች አሉ። ሰውን አፍኖ የመውሰድ ሁኔታዎች አሉ። ለእነዚህ ሀይሎች ማለት ነው። ስለዚህ ይህን መሰረት አድርጎ ጸጥታ ሀይሉ እየሰራ ነው። የታሰሩ የሚባሉ ሰዎች አንደኛ እነዚህም ሀይሎችን በስልክም በምግብም በተለያዩ መረጃ መስጠት ላይ ሲደግፉ የቆዩ ሀይሎች ናቸው

ሰው ሲጠረጠር ኦልሬዲ ለጊዜው ይታሰራል እና ኢላን መሰረት አድርጎ ነው ማስረጃ የተሰበሰበ ነገሩ እየተባባሰ ስለመጣ ነው። በጣም እየተባባሰ ነው ያለው። ከዚህ አኳያ ነው ለ የተደረገ ስ የታሳሪዎቹን የህግ ሂደት በመከታተል ላይ የሚገኙት የአስተዳዳሪውን ክስ አስተባብለዋል። ግለሰቦቹ የታሰሩት በወንጀል ድርጊት ተጠርጥረው ሳይሆን በፖለቲካ አመለካከታቸው ነው ባይ ናቸው እንደ እይታ ፖሊስ ይዞ ለፍርድ ሲያቀርቡ ለፍርድ ቤት ጊዜ ቀጠሮ ለመጠየቅ ሲያቀርቡ ኦሮሞ ነጻነት ግንባር ወታደሮችን ትከልባላችሁ የሚል ክሱን ካቢሆን፣ ድርጊቱ ግን ሁኔታው ሲታይ አንድም ግጭት አንድም የኦሮሞ ነጻነት ግንባር ሰራዊት በዞኑ በተለይ በድባቲ ወረዳ ይሁን በብለው ወረዳ ይሁን በወንበራ ወረዳ እንቅስቃሴ ሲያደርግ ከየትኛውም የመንግስት የጸጥታ አካል ጋር ግጭት አልተፈጠረም። የትኛውም ሰው አልታፈነም። እዛ አካባቢ ላይ ይሄ ሰራዊት መንግስቱ ካ ባይሩ ይሄ ሰራዊት አይቶ እርምጃ አልወሰደም። ግን ሰዎቹ አብልታችኋል፣ አጠጥታችኋል ተብሎ እየተያዙ ያሉ ሰዎች መሀል ከተማ ላይ የሚኖሩ ሰዎች ናቸው። እንግዲህ ታጠቀ ሰራዊት ከተማ ውስጥ እንቅስቃሴ ያደርጋል ተብሎ ስለማይጠበቅ ማለት ነው። የህግ ጉዳይ ሳይሆን የፖለቲካ ስራ ለመሆኑ ማሳያዎቹ እንደ አጠቃላይ ከአጫሉ ሞት በኋላ ነው ይህ ነገር አጠቃላይ አሁን በተለይ በኦሮሞ ብሔርተኞች ከድርጅት አባላት አካላት ላይ ቦታ እንደሚደረገው ካልሆነ በቀር ይሄ ለብቻ አዲስ የሆነ ሰራዊት እና ቦታ ተገኝቶ የተከሰተ ነገር ስላለ አይደለም። በተያያዘ ዜና በነቀምቴ ከተማ በርካታ ግለሰቦች ከአንድ ወር እስከ ስድስት ወር ለሚሆን ጊዜ ያለምንም የፍርድ ቤት ውሳኔ መታሰራቸውን አንድ ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ ከቤተሰቡ አባላት መካከል የታሰረበት እንዳለ የገለጸ ግለሰብ ተናግሯል። በነቀምቴ ከተማ በተለያዩ ስፍራዎች ከሦስት ወር በላይ የታሰሩ ሰዎች አሉ። ከድምፃዊ አጫሉ ግድያ በኋላም በርካታ ሰዎች ታስረዋል። 250 የሚሆኑ ሰዎች ስም ዝርዝር በእጄ ላይ ይገኛል። ከእነዚህ ግለሰቦች መካከል አንድም ሰው ፍርድ ቤት አልቀረበም። በነቀምቴ ፓርክ ኮሌጅ ከአንድ ወር በፊት አርባ ሁለት ሰዎች ነበሩ የታሰሩት አሁን ግን ከመቶ በላይ ሰዎች ሆነዋል በነቀምቴ ፓርክ ኮሌጅ ታስረው የሚገኙት ብሏል። በነቀምቴ ከሚገኙ ፖሊስ ጣቢያዎች በተጨማሪ በርካታ ግለሰቦች በኩምሳ ሞሮዳ ቤተመንግስት ቅጥር ግቢ ውስጥ ፓርክ በሚባል ትምህርት ቤትና የደህንነት ጽህፈት ቤት ታስረው በዝናብ ወቅት ከቤት ውጭ እንዲቀመጡ እየተደረገ እንግልት እየተፈጸመባቸው እንደሆነም ታሳሪዎቹ ለመጠየቅ በሄድኩበት ወቅት ለመረዳት ችያለሁ ይላል ይህ ግለሰብ። ወይዘሪት ቢሊሴ ተሾመ እንደምትለው የወለጋ ዩኒቨርሲቲ መምህር የሆኑት አባቷ አቶ ተሾመ ጉተታ ከታሰሩ አንድ ወር ከሁለት ሳምንት በላይ ሆኗቸዋል። ነገር ግን የኢትዮጵያ ሕገ መንግስት እንደሚፈቅደው በ48 ሰዓት ፍርድ ቤት አልቀረቡም። ቤተሰብም ለምን እንደታሰሩ አያውቅም ትላለች። እርሷን ጨምሮ ሌሎች አምስት እህት ወንድሞቿ በአባታቸው መታሰር ምክንያት ለችግር መዳረጋቸውን ገልጻለች። የነቀምቴ ከተማ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ምስጋኑ አጋሪ ጥቂት ግለሰቦች የከተማውን ጸጥታ በማወክ ተጠርጥረው ነው የተያዙት ብለዋል። በነቀምቴ ከተማ ከተለያዩ ቦታዎች በወንጀል ድርጊታቸው ተጠርጥረው የተያዙ ጥቂት ሰዎች አሉ። በነቀምቴ ከተማ የጸጥታ ችግር እንደነበር ይታወቃል። በርካታ ግለሰቦች መንገድ ላይ ባልታወቁ ሰዎች ደማቸው ሲፈስ ህይወታቸው ሲያልፍም ነበር። ከዚህ ጋር ተያይዞ ጥቂት ሰዎች በመንግስት ጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው ይገኛል። በኩምሳ ሞሮዳ ቤተመንግስት ሰዎች እንደታሰሩ ስለሚነሳ ጉዳይ መረጃ የለኝም፣ ለወደፊቱ የማጣራ ይሆናል ብለዋል። የታሳሪ ግለሰቦችን ቁጥርና የህግ ሂደታቸውን በተመለከተ ከመግለጽ የተቆጠቡት ኃላፊው ይህንን መረጃ ከከተማ ፖሊስ እንድናጣራ ጠቁመዋል። ከነቀምቴ ፖሊስ አዛዥ ከኮማንደር ተፈሪ ታደሰ ለማጣራት ያደረግነው ጥረት አልተሳካም። የኦሮሚያ ፀጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በኦሮሚያ በወንጀል ተጠርጥሮ ታስሮ ፍርድ ቤት ያልቀረበ ግለሰብ የለም ብለዋል ታስሮ ፍርድ ቤት ያልቀረበ ወይንም የምርመራ ውጤቱ ያልተጀመረ ወይንም ተጀምሮ መዝገብ ያልተደራጀበት ሰው የለም እና እነሱ እንግዲህ በሜዳ እንዲቀርቡላቸው ወይ ደግሞ በሌላ መልኩ የፓርቲ አባላት ናቸው ተብሎ እንዲለቀቁላቸው ከፈለጉ ይሄ ፈጽሞ የማይታሰብ መሆኑን ማወቅ አለባቸው። የህግ ተጠያቂነት በደሃውም በሀብታሙም በድርጅት በአማራ ላይ ይሰራል። ይሄ በተጨባጭ እያየን ያለነው ነገር ስለሆነ እነሱ ብቻ አይደሉም፣ ብዙ የመንግስት ባለስልጣናቶችም ታስረዋል። ወደፊቱም ይቀጥላል። ይሄ ህግና ማስከበር ግዴታ በመንግስት ላይ እስካለ ድረስ ይሄ መቀጠሉ አይቀርም። በነቀምቴ የታሳሪዎች አያያዝን በተመለከተ ስለሚነሳው ቅሬታ ከኦሮሚያ ጠቅላይ አቃቢ ህግ ቢሮም ሆነ ከኢትዮጵያ ሰብዓዊ መብት ኮሚሽን ለማጣራት ያደረግኩት ሙከራ አልተሳካም። ለወደፊቱ የሚሳካ ከሆነ ይዤ ለመመለስ ሞክራለሁ። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን፣ ለደረሰን ዘገባ እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁን አብራችሁን ኑ ወደ ሙያው ዝግጅት እንለፍ። በኤርትራ የወባ በሽታ ስርጭትን ለመከላከል የተለያዩ ስራዎች እየተሰሩ እንደሆነ ተገለጸ። የክረምት ዝናብን ተከትሎ በህብረተሰብ ሊከሰት የሚችል የወባ በሽታን ለመከላከል መንግስት ትልቅ በጀት በጅቶ የተለያዩ የቅድመ መከላከል ስራዎችን እየሰራ እንደሆነ የኤርትራ ጤና ሚኒስቴር ብሔራዊ የወባ ቁጥጥር ፕሮግራም ኃላፊ አቶ ሰላም ምህረታብ ለቪኦኤ ተናግረዋል። በዓለም የወባ በሽታን ለማጥፋት የተያዙ እቅዶችን ግምት ውስጥ ያስገባ የ አስራ አምስት ዓመት ስትራቴጂ ተነድፎ እየሰራ እንደሆነም አቶ ሰላም አክለው ገልጸዋል። ብርሃነ በረሀ ከአስመራ ዝርዝር ዘገባለው ጋሽባርካ ደቡብ፣ ሰሜናዊ ቀይ ባህርና አንሰባ ሪጅኖች የወባ በሽታ የሚታዩባቸው አካባቢዎች እንደሆኑ የተናገሩት አቶ ሰላም በወባ በሽታ ከሚጠቁ 58 አካባቢዎች ውስጥ ከሰባ እስከ ሰማንያ በመቶ ያለውን ቁጥር የጋሽባርካ ሪጅን እንደሚይዝ ጠቅሰው በሐምሌ ወር የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ እንደተሰራ ተናግረዋል። ኣብቲ ዞባ ኹን ካልኦት ኣገደስቲ ሰለስተ ዞባታት በሀምሌዎች በጋሽባርካና በሌሎች ሶስት ሪጅኖች የወጣው የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ ተሰርቷል። በወጣው መርሃ ግብርም በጋሽባርካ አስራ አራት ወረዳዎች በሚገኙ አንድ መቶ ሀያ ገጠሮች ወደ አንድ መቶ ሺህ የሚጠጉ ቤቶች እንዲሁም በደቡብ በአራት ወረዳዎች መድኃኒት የመርጨት ስራው ተካሂዷል። በሰሜናዊ ቀይ ባህርም በተወሰኑ ቦታዎች ላይ መድኃኒት የመርጨት ስራው ይቀጥላል። ስለዚህ በሚበዙት የጋሽ ባርካና የደቡብ ሪጅኖች መድኃኒት የመርጨት ስራው ተጠናቋል ብለዋል። በኤርትራ እንደ ኤውሮጳውያኑ አቆጣጠር ከ1998 እስከ 2018 ባሉት ሀያ ዓመታት ውስጥ የወባ በሽታን ለመከላከል በተደረገው ከፍተኛ ጥረት በበሽታው የሚያዙና የሚሞቱ ሰዎች ቁጥር በ85 ከመቶ በመቀነሱ አልማ ከተባለ ድርጅት ሽልማት እንዳገኘች ያስታወሱት አቶ ሰላም የወባ በሽታን ከምድረ ገጽ ሙሉ በሙሉ ለማጥፋት የተያዘውን የዘላቂ የእድገት ግብ ለማሳካት በየደረጃው የሚተገበር ስትራቴጂ ተነድፎ እየተሰራበት እንደሆነ አቶ ሰላም ተናግረ ተናግረዋል። የወባ በሽታን ለመቀነስ ብሎም ለማጥፋት እንደ ኤውሮጳውያኑ አቆጣጠር ከ2016 እስከ 2030 በዓለም የጤና ድርጅት በወጣው የ15 ዓመት ስትራቴጂ ላይ ተመርኩሰን ከ2017 እስከ 2021 ተግባር ላይ የዋለ እንዲሁም ከ2021 እስከ 2026 የሚተገበር የራሳችንን ብሔራዊ የወባ ማጥፊያ እቅድ ነድፈን እየሰራን ነው ብለዋል። አጎበር በመጠቀም በትንኝ የሚተላለፉ በሽታዎችን መከላከል እንደሚቻል የተናገሩት አቶ ሰላም በየሶስት አመቱ ወባ በሚታይባቸው አካባቢዎች ለሚኖሩ የህብረተሰብ ክፍል በተደረገው የአጎበር እደላ በጋሽ ባርካሪጅን ከሚኖሩ ከሰባት መቶ ሀምሳ እስከ ስምንት መቶ ሺህ ሰዎች ውስጥ ዘጠና አምስት ከመቶ የሚሆኑ ቤተሰቦች አጎበር እንደሚጠቀሙ ገልጸው በሚቀጥሉት ጥቅምትና ህዳር ወራት ተጨማሪ አጎበር እንደሚታደል ተናግረዋል። የተዋሃደ የአካባቢ ንጽህናን በመጠበቅ እንደ ወባ ደንግ ፊቨርና ቺኩንግንያ የመሳሰሉ ተላላፊ በሽታዎችን መከላከል ይቻላል ያሉት አቶ ሰላም ህብረተሰቡ ቤቱንና አካባቢውን እንዲያጸዳ፣ ውሃ የሚያቁሩ ቦታዎችን እንዲደፍን፣ አጎበር በአግባቡ እንዲጠቀም፣ እንዲሁም እንደ ትኩሳት የመሳሰሉ የወባ ምልክቶች በሚታዩበት ጊዜ በ24 ሰዓት ውስጥ በአካባቢው ወዳሉ የጤና ወኪሎች ወይ የጤና ጣቢያዎች እንዲሄድ መክረዋል። ብርሃነ በረሃ ለአሜሪካ ድምጽ ከአስመራ ብርሃነ በርህን እናመሰግናለን። ከአሜሪካ ድምጽ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ወደ መጠናቀቁ ተቃርቧል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ኢንተርኔትን ተገን አድርጎ የሚካሄደው የመረጃ መረብ ጥቃት ወይም የሳይበር ወንጀል በመላው ዓለም እየተስፋፋ ነው ይላል የዕለቱ ርዕሰ አንቀጽ ሐተታውን ሲጀምር። በተለይም በኮቪድ-19 ወረርሽኝ ሁኔታው እጅግ እየተባባሰ መሆኑን ገልጾ የኮሮና ቫይረስ ወረርሽኝ መኖሩ በይፋ ከተነገረበት ጊዜ አንስቶ እስካሁን ድረስ የሳይበር ወንጀል በ400 ፐርሰንት ማደጉን ኤፍቢአይ ባወጣው መግለጫ ማስታወቁን ርዕሰ አንቀጹ አስታውሷል። በኮምፒውተሮችና በኢንተርኔት የመረጃ መረብ ላይ የሚፈጸመው የሳይበር ጥቃት እጅግ እየበዛ፣ አደገኝነቱም እየጨመረ የበለጠ እየተወሳሰበ በመሄድ ወንጀሉ የመንግስትም ሆነ የግል ድርጅቶችን የግንኙነት የስራ መረቦችና ትስስሮችን ኢላማ ያደረገ መሆኑን ርዕስ አንቀጹ አስታውቋል። ቢዝነስና የንግድ ድርጅቶች የንግድ ሚስጥሮቻቸውና ቁልፍ መረጃዎቻቸውን፣ ዩኒቨርስቲና ቤተ ምርምሮች ደግሞ የጥናትና የምርምር ግኝቶቻቸውን ሲሰረቁ፣ ዜጎችም እንዲሁ ማንነታቸው እየተጠለፈ በስማቸው በርካታ ወንጀሎች ይሰራሉ ብሏል ርዕሰ አንቀጹ። ባለፈው የሐምሌ ወር መጨረሻ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዩክሬን ዜግነት ያላቸውን አርተም ቪአቸስላቮቪች ራድቼንኮና አሌክዛንደር ቪታሌቪች እርሜንኮ የተባሉትን በቁጥጥር ስር ለማዋል ወይም ለመያዝ የሚረዱ መረጃዎችን ለሚያቀብሉ በእያንዳንዱ ሰው መረጃ አንድ ሚሊየን የአሜሪካን ዶላር ወረታ ለመስጠት ቃለ መግባቱን ያስታወሰው የርዕሰ አንቀጹ ጽሑፍ ሁለቱም ግለሰቦች ከቦታ ቦታ እየተላለፉ የተካሄደውን የተቀናጀ የሳይበር ጥቃት ወንጀል ፈጽመዋል ተብለው የተጠረጠሩ ናቸው ብሏል። እንቅስቃሴያቸውን በመከታተል በተደረገ ምርመራ ራድቼኮ እና እርሜንኮ የአሜሪካ የገንዘብ ግብይትና የፋይናንስ ሥርዓትን ደህንነት የሚቆጣጠረውን አካል ሴኪዩሪቲ ኤክስቼንጅ ኮሚሽንን መረጃ ክምችት ሰብሮ በመግባት በሐሰተኛ የኮምፒውተርና የድረገጽ ገንዘብ ዝውውርና ማጭበርበር ተከሰዋል ያለው ርዕስ አንቀጽ ሁለቱ ግለሰቦች በድምሩ በአስራ ስድስት ተያያዥ ወንጀሎች መጠርጠራቸውና በሺዎች የሚቆጠሩ ሚስጥራዊ ፋይሎችን ሰርቆ በመሸጥ ወንጀል እንደተከሰሱ የፍትሐ ብሔር ክስም የተመሰረተባቸው መሆኑን ርዕስ አንቀጹ አስረድቷል። ርዕሳን አንቀጹ በመቀጠል ወንጀለኞቹን ለሚጠቁሙ ተባባሪዎች የሚሰጠው የወረታ ክፍያ የተመደበው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስር ከሚገኘው የተደራጁ ድንበር ተሻጋሪ ወንጀሎችን ለመዋጋት ከተመደበው ፕሮግራም ነው ካለ በኋላ ይህም አደንዛዥ ዕጾችን ለመዋጋት ከተመደበው ተመሳሳይ ፕሮግራም ጋር ተደምሮ እንደ ኤሮፓ አቆጣጠር ከ1986 አንስቶ ወደ 75 የሚደርሱ ድንበር ተሻጋሪ ወንጀለኞችን ወደ ፍርድ በማምጣት ረድተዋል ብሏል። እነዚህም የሳይበር ወንጀለኞችን በሚመለከት የሚሰጥ ጥቆማ በሙሉ ወደ ውጭ ጉዳይ ሚኒስትር የደህንነት አገልግሎት በሪዋርድ አት ዩኤስኤስኤስ ዳት ዲኤችኤስ ዳት ጂኦቪ ኢሜይል መላክ ይኖርበታል ያለው ርዕስ አንቀጽ ራድቼንኮ ወይም ኤርሜንኮ የክስ ጉዳዮች ወይም ድንበር ተሻጋሪ ወንጀለኞችን በማጋለጥ ስለሚገኘው ሽልማት የበለጠ መረዳት የሚፈልግ ሰው በwww ስቴት ጂኦቪ ዝባር አርተም ቪአችስ ላቮቪች ራድቼንኮ በሚለው አድራሻ ድረገጽ ላይ ሄዶ ማየት ይችላል ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ የሳይበር ወንጀለኞች ለየትኛውም አገር ሕግና ደንብ ግድ የላቸውም፣ አያከብሩትም። ወንጀላቸው ዓለምን እስካዳረሰ ድረስ እነዚህ ወንጀለኞች ለፍርድ ለማቅረብና የንጹሐን ዜጎችን ደህንነት ለማረጋገጥ የሁሉንም አገር መንግስታት ትብብርና ቅንጅት እንቀበላለን ማለታቸውን ርዕስ አንቀጹ የጠቀሰ ሲሆን በመጨረሻም ዩናይትድ ስቴትስ በውጭ ጉዳይ ሚኒስትር ስር ባለው የድንበር ተሻጋሪና የተደራጁ ወንጀሎች ሰዎችን ለመዋጋት ለመደበችው የሽልማት ፕሮግራም የሕግ አስከባሪዎችና አጋሮቻቸው ወንጀለኞችን ወደ ሕግ ለማምጣት የሚያደርጉትን ጥረት ለማገዝ የታለመ ነው በማለት ርዕስ አንቀጹ አትታውን ደምድሟል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም ደናደሩ